የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ የዕለተ ቅዳሜ ታህሳስ 19 2017 ዓ ምት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጅ ይታየ ነኝ። የተለያዩ ዘገባዎችና ውይይቶችን አዘጋጅተናል። እያነጋገረ ያለው ዩኒቨርሲቲዎች የፕሮፌሰርነት ማዕረግ መስጠት እንዲያቆሙ ትምህርት ሚኒስቴር ያሳለፈው ውሳኔ አንዱ የምሽቱ ትኩረታችን ይሆናል። ሌሎችም ቅንብሮች ይዘን እስከ አራት ሰዓት አብረናችሁ እናመሻለን። የዓለም ዜናዎችን አድምጠን እንመለስ። ንጉሡ ተምሬ ፕሮግራማችንን ይመራልናል። አብራችሁን አምሹ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የእስራኤል ወታደራዊ ኃይል በሐማስ ታጣቂዎች ላይ ያነጣጠረ ጥቃት በሰሜናዊ ጋዛ የሚገኘውን ትልቅ ሆስፒታል ከአገልግሎት ውጭ ማድረጉንና የሆስፒታሉን ኃላፊ ወይም ዳይሬክተሩን በቁጥጥር ስር መዋሉን የዓለም ጤና ድርጅትና የጤና ባለሥልጣናት ዛሬ ቅዳሜ አስታወቁ። በከማል አድዋን ሆስፒታል ላይ የተፈጸመው ጥቃት ተቋሙን ከጥቅም ውጭ አድርጎታል በማለት የጋዛን ከባድ የጤና ቀውስ እያባባሰው መሆኑን የፍልስጤም ግዛት የጤና ባለሥልጣናት ተናግረዋል። የዓለም ጤና ድርጅት ኤክስ ላይ ባወጣው መግለጫ ዛሬ ጠዋት በካማል አድዋን ሆስፒታል ላይ የተደረገው ጥቃት በሰሜን ጋዛ የሚገኘውን የመጨረሻውን ዋና የጤና ተቋም ከአገልግሎት ውጪ አድርጎታል ብሏል። የመጀመሪያዎ ዘገባዎች እንደሚያመለክቱት በጥቃቱ ወቅት አንዳንድ ዋና ዋና ክፍሎች በከፍተኛ ሁኔታ ተቃጥለዋል፣ ወድመዋል ሲል አርብ ረፋድ ላይ የጀመረውን የእስራኤል ጥቃት በመጥቀስ ገልጿል። እስራኤል ከየመን የተተኮሰ ሚሳይል ማምከኗን አስታወቀች። በሁቲዎች ቁጥጥር ስር ባለችው የየመን ዋና ከተማ ሰንዓ ላይ አዲስ የአየር ጥቃት ከፈጸመ አንድ ቀን በኋላ ዛሬ ቅዳሜ ማለዳው ላይ ከየመን የተወነጨፈ ሚሳይል አየር ላይ ማምከኑን የእስራኤል ጦር ተናግሯል። ዛሬ ቅዳሜ ከየመን የተተኮሰው ሚሳይል ወደ እስራኤል ግዛት ከመግባቱ በፊት ተጠልፏል። ከዚያ በፊት በኢየሩሳሌም እና በሙት ባህር አካባቢ የማስጠንቀቂያ ደውሎች ሲጮሁ ቆይተዋል ይሆናል ሲል የእስራኤል ጦር አስታውቋል። ከአንድ ቀን በፊት ሰንዓ ላይ አዲስ የአየር ጥቃት የተፈጸመ ሲሆን ከጥቃቱ ጀርባ ያለ ማን እንደሆነ ባይታወቅም የሁቲ አማጽያን የአሜሪካና የብሪታንያ ጥቃት ነው ሲሉ ተጠያቂ አድርገዋቸዋል። ከእስራኤል ከዩናይትድ ስቴትስም ሆነ ከብሪታንያ ጥቃቱን አስመልክቶ የተሰጠ አስተያየት የለም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩክሬን በሩሲያ ኦሪዮል ግዛት የድሮን ማከማቻ መጋዘን ማጥቃቷን አስታወቀች። ዩክሬን በሩሲያ ኦሪዮል ግዛት ውስጥ የሚገኘውን የረዥም ርቀት ሰው አልባ አውሮፕላን ድሮን ማከማቻና የጥገና መጋዘን መምታቷን ዛሬ ቅዳሜ ተናግራለች። በዚህ ጥቃት ሩሲያ በዩክሬን ላይ በጅምላ የምትፈጽመውን የመጠነ ሰፊ የድሮን ጥቃት በከፍተኛ ደረጃ እንዲቀንስ ማድረጓን አክላለች። ከዩክሬን ጦር ጠቅላይ ኢታማዦር በማህበራዊ መድረኩ ቴሌግራም ላይ የወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው ከትላንት በስቲያ ሐሙስ በዩክሬን አየር ኃይል ነው። መግለጫው አክሎ በጥቃቱ ሳቢያ ከጥቃት ተጠብቀው የተከለሉ የካሚካዜር ድሮኖች ማከማቻ፣ የጥገናና ድሳት እንዲሁም ጥበቃ ይደረግላቸው የነበሩ በርካታ የኮንክሪት ግንባታዎች ወድመዋል መዋል ብለዋል። ይህ ወታደራዊ ዘመቻ የጥላት ኃይል በዩክሬን የሲቪል መሰረተ ልማቶች ላይ የአየር ላይና የድሮን ጥቃቶች የማድረስ አቅሙን በከፍተኛ ደረጃ ቀንሷልም ሲል መግለጫው ገልጿል። ፑቲን ለተከሰከሰው አውሮፕላን አሳዛኝ ክስተት የአዘርባጃን መሪን ይቅርታ ጠየቁ። የሩሲያው ፕሬዝደንት ቭላድሚር ፑቲን አሳዛኝ ክስተት ሲሉ ለገለጹት በካዛክስታን 38 ሰዎች ለሞቱበት ለአዘርባጃን አየር መንገድ አውሮፕላን የመከሰከስ አደጋ ይቅርታ ጠየቁ። የክሬምሊን መግለጫው ባለፈው ረቡ አውሮፕላኑ ለማረፍ በሚሞክርበት ወቅት የሩሲያ ግዛት በሆነችው በቼችኒያ ሪፐብሊክ ዋና ከተማ ግሮዝኒ አቅራቢያ የሚገኙ የአየር መከላከያ መሳሪያዎች ወደ ዩክሬን ሰው አልባ አውሮፕላኖች ተኩሱ እንደነበ ነበረ ተናግረዋል። አውሮፕላኑ ተመቶ የወደቀው በሩሲያ አየር መከላከያ ነው ግን አላለም። የስልክ ልውውጡን አስመልክቶ ከክሬምሊን የተገኘው መግለጫ እንዳመለከተው ፑቲን የአዘርባይጃኑን ፕሬዚደንት ኢልሃም አሊየቭን አሳዛኙ ክስተት በሩሲያ የአየር ክልል ውስጥ በመፈጠሩ ይቅርታ ጠይቀዋል ብለዋል። አውሮፕላኑ የተከሰከሰው ከአዘርባጃን ዋና ከተማ ከባኩ ወደ ግሮዝኒ በመብረር ላይ እያለ ወደ ካዛክስታን ዞሮ ለማረፍ ሲሞክር ነበር። ከአደጋው በሕይወት የተረፉት 29 ሰዎች እንደነበሩ ተመልክተዋል። ትላንት አርብ የአሜሪካ ባለስልጣንና የአዘርባጃን ሚኒስትር በየፊናቸው ባወጡት መግለጫ የአውሮፕላኑ መከስከስ በውጭ ኃይል መሳሪያ መክሰሱን አውሮፕላኑ በውጭ ኃይል መሳሪያ መከስከሱን ተጠያቂ አድርገዋል። አድማጮች ለምሽቱ የተጠናቀረው የዜናው ክፍለ ጊዜ አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎችን አድምጠን ተመለስን። በ19፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ታህሳስ 19 ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ ይጋብዛለሁ። ፕሮግራማችንን ለመከታተል ከአጭር ሞገድ እና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይም በቀጥታ ልትከታተሉ ትችላላችሁ። ትምህርት ሚኒስቴር ዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳቸዋል ሲሉ ባለሙያዎች ተናገሩ። ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ ዕድገት መመሪያ በአዲስ መተካ ሲገባው እሱን በደብዳቤ ሽሮ የደረጃ ዕድገት እንዳይሰጥ መወሰኑ የዩኒቨርሲቲዎችን እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። ትምህርት ሚኒስቴር በበኩሉ በተቋማቱ የውስጥ አስተዳደር ውስጥ ጣልቃ አልገባሁም፣ በቅርቡ አዲስ መመሪያ እስኪወጣ ድረስ ይህንን ውሳኔ አሳልፊያለሁ ብሏል። ገብረ ሚካኤል ገብረ መድን ያስተላለፈው ዘገባ እነሆ። የአሜሪካ ድምፅ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ ም ጀምሮ ሲሰራበት የነበረው የአካደሚክ ሰራተኞች የደረጃ እድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ ዕድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በምሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል። ያ ሁለት ሺ አስራ ሶስት ላይ ጥቅምት የወጣን መመሪያን ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚተጋ የሚሰራ አንድ የዩኒቨርሲቲ መምህር ዛሬ ነገ እያሉ እየጠበቁ የነበሩ በሂደት ውስጥ ያሉትን ሁሉ አዲስ የመጣው ደብዳቤ ያግዳል፣ ይከለክላል። ቀስሞ የሚሰብር ነው። እኔ ልክ ነው ብዬ አልወስድም። ለአሜሪካ ድምፅ ሀሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያለም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል በማለት ይገልጻሉ። አንደኛ እገዳው ኢንዴፊኔት ነው፣ መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደበ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለም የሆነውም ይመስለኝ ያንን የሚተካ መመሪያ አዘጋጅተው ከዚህ ቀን ጀምሮ ከአሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተተክቷል፣ ስለዚህ የድሮ ከአሁን በኋላ በተግባር ላይ መዋል የለበትም በሚል ቢተካ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግደዋል የሚል እኔ ከአሰራር አንጻርም ከስታፍ ሞራልም ከተቋማት አጠቃላይ ሁኔታም እኔ ብዙም ትክክለኛም ተገቢም ደውዬ አላስብም። መመሪያን በደብዳቤ መሻር ለአሰራር በጣም አስቸጋሪ ነው። ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሹኔ ተቋማቸው ይህን ውሳኔ ያሳለፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል። ትምህርት ሚኒስቴር አይደለም መነሻ የነበረው ከዛ ከመምህራን ከዩኒቨርሲቲዎቹ ራሳቸው ጥቆማ መጥተው ነው። ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣተው እስቲ ይሁት የተባለው ይሄ ጥቆማ እውነት ነው ወይ? እውነትም ሲያዩ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው። አግደኖ ሳይሆን እሱ እስኪወጣ ጥፋቱ ቀጠ ስለማይባል ነው እንጂ አሁን በቅርብ ስለምለቀቅ ይሄ ነው። የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ነፃነታቸውን ሊጋፋ አይገባም ሲሉ ሞግተዋል። እውነት ለመናገር የሚጠበቀውና መሆን የሚገባውማ ተቋማቱ በየራሳቸው ነጻነት እና ኃላፊነት የየራሶቻቸውን የእድገት የሚሆን ሌሎች መመሪያዎች አውጥተው አስተችተው አጸድቀው በዛ መሰረት ደግሞ እድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራትና ደረጃ ማስጠበቅ ማዕቀፍ አንጻር ሚኒስትር ኦፍ ኤጁኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን በቀላጤ ከዛሬ ጀምሮ ይህን አድርጉ፣ ከዛሬ ጀምሮ ያን አታድርጉ የሚለው እንደው ከማንዴቱም ከክብሩም ትንሽ ቅሚያት ይመስለኛል። ሚኒስትር ዲኤታው አቶ ኮራ ጡሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል። ነጻነት የማደግ ነጻነት አላቸው። የተሻለ ነገር የመስራት አላቸው። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻልም። ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም። ጥራት ላይ ማለት ነው። የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓ.ም ተመሳሳይ ትእዛዝ ሰጥቶ እንደነበረ አውስቶ፣ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት ዕድገት መስጠት መቀጠላቸውን አመልክተዋል። ይህ አካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታሳስ 1 ቀን 2016 ዓ ም ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ ዕድገት ተቀባይነት እንደማይኖረው አሳውቀዋል። ለአሜሪካ ድምፅ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ ዓመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ። ለሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው ዓይነት እሱ ላይ እኔ ማስተካከል አይደ ቢደረግ ብዬ የማስበው ሐምሌ ሀያ አራት ነው። ይሄ እንዲዘገይ ተብሎ የመጣው ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ሕጉና ሥርዓቱን ተከትሎ የተሰሩ አሉ። ስለዚህ አሁን ከጠይሳስ አንድ ሁለት ሺ አስራ ስድስት ጀምሮ የሚለው ነገር ምናልባት ወደ ኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል አቶ ኮራ ጡሹ ነይ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለ መሰጠታቸው ይፈተሻሉ ብለዋል ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለዘገባው እናመሰግናለን። በቀጣዩ ቅንብር ደግሞ ወጣቶችና የሰላም ግንባታ ተሳትፏቸውን እንመለከታለን። በኢትዮጵያ የሚካሄዱ የሰላም ግንባታ ሂደቶች ወጣቶችን ማዕከል ያደረጉ ሊሆን እንደሚገባ ተጠቁሟል። ፕሮፌሰር ገብሬ ይንቲሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዝደንትና በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት በስራ አስኪያጅነት ይመራሉ። ሚያዚ 14 ቀን 2016 ዓ ም የመቀለ ዩኒቨርሲቲ ከሌሎች ተባባሪ አካላት ጋር ባዘጋጁት መድረክ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበር። የአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም በኢትዮጵያ ወጣቶች ከግጭትና ጦርነት ወጥተው ወደ ሰላም እንዲመጡ የሚያስችሉ የሰላም ግንባታ ስራዎች በበቂ ሁኔታ እየተሰሩ አይደለም ብለዋል። አስማማው አየነው አነጋግሯቸዋል። ጦርነት በጎ ነገር የለውም። መቶ ፐርሰንት ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ ኢኮኖሚ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ፈጥ ለመፍጠር የማይቻልበት ሁኔታ ስለሚኖር፣ በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው። ስራ ይፈልጋል። በጦርነት ምክንያት ደግሞ የስራቱ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከምደርስበት በተጨማሪ ጦር ሜዳ ያልሄደውም ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል፣ እንዳልኩት ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰጥቶ ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድመልካቸውን እንደ ሌሎች ጤናማ ሰዎች ሰርተው ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጥር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው። ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶች እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው? ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸው ፍራስትሬሽን ሊኖርባቸው ይችላል ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ሥርዓት አጥነቱን እና ሌሎች ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር እንዲሳተፉ የሚያደርጉት። እኔ ወጣቶች በዝኒባሌ ባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደመወስዳቸው ነው እኔ የምረዳው። ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጅ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል። ድረጥ ጦርነት ላይ በሚደረጉ ስምምነቶች በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ? እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ፣ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ እኔ ባለፈው እንዳልከው ሰባት መቶ ወጣቶች በተሳተፉበት እጄ ጽሁፍ አቅርቤ ነበረና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ ሰባት መቶ ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበረና በአስራ ስምንት ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ። በኤንጂኦዎች አማካኝነት ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራማው እንዲወጣ እንደገና በሰላም ግንባታው ላይ እንድሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋሉ ወይ ውጤታማ ነው የሚለውን ሊገልጽልህ አችልም። ግን ጥረቶች አሉ። በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ እስ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መሰራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደ አንድና ሁለት ስብስባት እርተ የሚታደርገው ነገር አይደለም። ኮንሲስተንት ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው። ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል? በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት ግጭቱ የሚገቡት የሚሞቱት የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ ነው የሚያደርገው። እና ወጣቱን አክቲቭሊ አቅም እንዳለው ከህፃንነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው። እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ። ቀጣይ ምን መደረግ አለባቸው ይላሉ? በእሱ እናጠቃል። ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው። የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየነው ይሆናል የማይባሉ ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ። ፕሮፌሰር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን እና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ። እስማማዋየነውን እና እንግዳውን እናመሰግናለን። በመቀጠል ደግሞ በወዲያኛው ሰሞን በራዲዮ መጽሔት ከቀረቡ ዘለግ ያሉ ውይይቶች መካከል አንዱን ለቅዳሜ ምሽት ታዳሚዎቻችንም እጀባ ልንል በቅርቡ ለነባቤ በቃ ሀሳብ ወለድ መጽሐፍ ደራሲ ጋር የተደረገ ቆይታ ነው። መጽሐፉ ህግ ሲዳኝ ይባላል። ህግ እንደ ሰው ተከሶ ለፍርድ የሚቀርብበት ከፍትህ አደባባይ የሚዳኝበት ሀሳብ ወለድ መጽሐፍ ሆኖ ታዲያ ዙሪያችንን፣ ዛሬያችንን ቀረብ ብለን እንድንመለከት የሚጋብዝ መጽሐፍ ነው። ደራሲው አቶ ሙሉጌታ አረጋዊ የህግ ባለሙያ ሲሆን በዚህ በዩናይትድ ስቴትስ በኢሚግሬሽን ጥብቅና ሙያ ሰርቷል። ወደ ኢትዮጵያ ተመልሶም በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ህገ መንግስትና የመገናኛ ብዙሀን ህጎች ዙሪያ አስተምሯል። በህግ አምላክ የተሰኘው ተከታታይ የቴሌቪዥን ድራማም ደራሲ ነው። እንዲህ ዘለግ ብሎ ከተዋወቀው የራዲዮ መጽሔቱ እንግዳ ጋር ዘለግ ያለውን ውይይት ያደረገው አሉላ ከበደ ነው። አቶ ሙሉጌታ አረጋዊ ህግ ሲዳኝ በሚል ርዕስ የጻፍከው መጽሐፍ ነው ለዛሬው ውይይታችን ምክንያት የሆነን ህግና ፍትህ ከጽንሰ ሀሳብ ከህግ ፍልስፍና እስከ ስለንቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ መኔታ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚታጣበት አሰራር መሀል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መርህ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲውል ነው መጽሐፍህ የሚተርከው። አለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለ ንቦናም ይዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ። እስኪ ስለ መጽሐፍህ ጭብጥ በምትነግረን እንጀምር። አመሰግናለሁ። እዛ መጽሐፍ ውስጥ አንድ ገጸ ባህሪ አለ። ብዙ ጊዜ ምን ብሎ ያወራል የህግ የበላይነት እንዲኖር ፈልጋለሁ እያለ ይጨቃጨቃል እና ለምንድን ነው የህግ የበላይነት ፈልገዋል ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በአለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ፣ ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን፣ ሌላው ደግሞ አንድ ሰው ሌላውን ሰው እንዳሻው የሚገዛበት ነው። በታሪክ እንዳየነው ሶስት መቶ አመት በፊት ድረስ ሰዎች ነበሩ ሰዎች የሚገዙት ንጉስ ይገዛ፣ ሌላው ህዝቡ ይገዛል እና ከእሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳያን መኖር ያለበት። ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠር እኩል ሆነን ነው የተፈጠርነው እኩል ሆነን ከተፈጠርን ደግሞ ለምንድነው አንዱ አንዱ ላይ ፍላጎትን የምንጭ ነው። ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችን ማንጭ የሚልበት ስርዓት ሁላችንም በእኩልነት የሚዳኛ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣው እና እኔ በግሌ የህግ የበላይነት እንዲኖር እፈልጋለሁ። አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ፈለገው የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠርበት ህይወት እንዴት አስቸጋሪ እየሆን እንደሚችል እኛም ሀገር እያየን ነው። አሁንማ ዓለምም እንደተበጠበጠ ነው እያየናለ ነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ሰቀም ሰው ቢፈጠር የተሻለ ህይወት የምንኖራለን የሚል ተስፋ በጣም የሚገርመው ግን ህግ የበላይ ሆኖ ይግዛን የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛን እንኳን ብንል፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንደ ፈለገ ይግዛን እንኳን ብንል፣ ያም ቢሆን እንዴት እንደሚገዛን ማወቅ ይፈልጋል። ለምሳሌ ሰዓት ፍላፊ ነው፣ አንድ ሰዓት ከምሽቱ ቤት መግባት አለበት ከተማ፣ እሱ ማወቅ ትፈልጋል። አንድ ሰዓት ሰዓት ፍላፊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ፍላፊ ብለ ማመን ትፈልጋለ። አስራ ሁለት ሰዓት መጥተው የት ነው የምትንቀሳቀሰው? እንዲ አትፈልግም። እሱ ያለህ እንኳን አክብረህ የምትኖርበት ነው ህግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታ ውስጥ መኖር ሲያከተህ፣ አንድ ሰዓት ብሎ ሲያበቃ የለማውን ሀሳብ ይቀይራል። አስራ ሁለት ነው ሲል አልጠበቀው ሰዓት ማለት ነው። የለማ አስራ አንድ ነው ሲል እን አስራ ሁለት ሲል አልነበረ እን በቃውን አስራ እንዳልኳ አይነት ሲሆን፣ እንዲህ አይነት መዘበራረቅ ሊፈጠር እንደምችል አስበው በሕይወት ውስጥ እያንዳንድ እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለን የሆነ እምነት የማይገዛ ከሆነ የሆነ የምታውቀው ነገር ከሌለ እንዴት እንደምትኖር እንዴት እንደምትንቀሳቀስ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላቅ ከሆነ አንተም ለይተ የማታቅ ከሆነ ከመንግሥት ጋር የሚኖረን ግንኙነት እንዴት ስብር ቅቅ ያደ ሊሆን እንደምችል አስበው። እኔ በአንተ ላይ ያለኝ መብት መላቅ ከሆነ አንተም በእኔ ላይ እኔም የኔና አንተ ግንኙነት እንዴት ሊገዛ እንደምችል ካላወቅኩኝ ከአንተ ጋር ምን አይነት ጸባይ ማሳየት እንዳለብኝም ማላቅ ከሆነ አንተ እንደዚሁ ካላወቅ ምን አይነት ግንኙነት ነው እናንተ ሊኖረ የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምንፈልገው መንግስት የማያቅ ከሆነ ግንኙነታችን እንደት ርቀቅ እንደሚችል አስበው። ይሄ መዘበራረቅ ለማስቀረት የሆነ መቀነስ ነው። እንግዲህ ህግ የሚያስፈልገው እና ህግ ህግ ስለተባለ ብቻ ሳይሆን የሰው ልጅ በተፈጥሮ እንደዚህ አይነት ነገር ይፈልጋል፣ የሆነ ስርዓት ይፈልጋል። በመጠኑ ለማሳየት ነው እንግዲህ መጽሐፍ ለመጽሐፍ ተፈለገ። አቶ ሙልጌታ፣ ለአብነት ያህል አንዳንድ ነጥቦችን ብናነሳ ሶስት መቶ አርባ አምስት ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች በልብ ወለድ ሀሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። መቶ ሀምሳ ስድስት ላይ አራት አቃቢያነ ህጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር ለአፍታ መልከት ብናደርግ ከህግ ፍልስፍና ሰዎች እስከሚተዳደሩበት ህጉ ምን ይፈቅዳል የሰዎች ነጻነት ምንድን ነው እስከሚለው የተለያየ ሀሳብ አላቸው። የለም ሰዎች የሚያውቁት ነገር የለም፣ የማያውቁትን ነገር እዚህ ውስጥ አናመጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣውን ልዩነት ሁሉ እናያለን። በእነዚህ አራት አቃቤ ሀነ ህጎች መካከል ያለው ክርክር በጣም ጋባዥ ሆኖ አግኝቼዋለሁ። በጣም የተለያየ ሀሳብ ነው፣ ስለ አሁን ነው የሚያነሱት። አቶ ሙልጌታ መጽሐፉ ልብ ወለድ ስለሆነ ገደብ የለው ልብ ወለዱ ስትገባ የቻል ከሆን ያህል ነው የምታወራው። እንግዲህ እንግዲህ አቃቤ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃቤ ህጎች ነገሮችን መገምገም አለባቸው እያስባለሁ እኔ ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው ብዬ አስባለሁ። ሰዚህ መጽሐፉ ላይ የተጠቀሱት አቃቢ ህጎች ምንድን ይለያያሉ? በሀሳብ አንዳንዶቹ ይች ልጅ መከሰስ የለባትም ወይም ይች ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰለስባቸው ምሰለስባቸው ሀላፊያቸው የራሱ ኢንትረስት አለው። ስ ደግሞ ባይዘ ወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይድ ለማውገዝ የተለያዩ የህግ ስርዓቱ አካላት ወይም ወገኖች የተለያየ ስራ አላቸው። ፖሊስ ይመረምራል፣ አቃቢ ህግ ክስ ያቀርባል፣ ዳኛ ክሱን አይቶ ውሳኔ ይሰጣል። ተከሳሹ የግል ጠበቃ ቀጥሮ ሊቀርብ ይችላል ወይም መንግስት ያቆምለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት ያለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፍ ሞከረው። እና እዚህ ላይ አቃሚ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትም በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብሎ የወንጀል የህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋሲ መንግስትና ግለሰብ እኩል ናቸው ወይ? ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውየው ውጭ ሆኖ ቢከራከር ምንድን ነው ችግሩ? አቃቢ ህግ ይግባኝ እንኳን መጠየቅ ቢኖርበት ተጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቢ ህግ የሚሻር ከሆነ ታዲያ ምንድን ነው ትርጉሙ? አቃቢ ህግ ነው ወይ የበላይ? በዚህ ነው እንግዲህ ሰዎች የሚጨቃጨቁ እና እዛ ላይ አለቃቸው እንደፈለገው አልሄድ ሲለው ክርክሩ መጨረሻ ላይ ምንድን ነው የሚለው እናንተ የኢትዮጵያ ህግ አታውቁትም። የኢትዮጵያ ህዝብንም አታውቁትም። የኢትዮጵያ ህዝብና ህገ መንግስት እኮ አይገናኙ ነው የምታወሩት። የኢትዮጵያ ህዝብ እኮ ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አደለም። ኢትዮጵያ ህዝብ እኮ ድሀ ነው፣ አማኝ ነው እና ያን ያህል ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አደለም። ስለዚህ ሰጥለጥ አድርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይህ እንደዚህ ሲል ይህ ባለስልጣን መጽሐፍ ላይ ለማሳየት እንደሞከረው መጥፎ ሶስ ለሆነ አጀንዳ ነው። ሰው ስርዓቱን ነው ዲፌንድ እያደረግ ያለው ስርዓቱን ቢሆን የራሱ ዲፌንድ የሚያደረግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው እ ሰው አሁን አንባቢው ይሄ ክርክር ልክ ነው ወይ ልክ አደለም ወይ፣ መንግስትን መቃወም ወይም መንግስትን መደገፍ አደለም አላማ እሱ እሱ ቀላሉ ስራ ነው። ግን ሁሉንም ፓርቲዎች በኩልነት በተቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ህዝቡ ራሱ የትኛው ክርክር ይቻለ ብለው እንዲፈር ነው እንግዲህ ጥረት የደረገው። ሰ በዚህ ሲንሱ የአቃቢ ህጎቹ ክርክሮች እኔንም ራሴን ፋስሜት አድርጎኛል። ምክንያቱም ለህግ ታማኝ የሆኑ አሉ፣ ለመስሪያ ቤታቸው ታማኝ ይሆናሉ፣ ለመንግስታቸው ደግሞ ታማኝ ይሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህም ፍላጎቶች አመጥተ ዳኛ ሆነ ሳታዳላ ማሳየት ካልቻል የፖርቱጋል እንዳስራ ነው የሚሆነው። እና እንደዛ እንዳይሆን ነው እንግዲህ ሁሉም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያበቅነ። ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርም እና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል። እስካሁንም ከአንባቢዎች ያገኛቸው ምላሾች ካሉ ይህ መጽሐፍ ላይ እኔ ተስፋ ማድረገው ማሳየት ይችላል ብዬ የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል። ለምሳሌ መታሰቢያነቱ እምነታቸውን ደግመው ለመጠየቅ ፈቃደኛ ለሆኑ ሁሉ ይህን ብያለሁ። ምን ማለት ነው? የኢትዮጵያ ችግር ሳየው ከመንግስትም ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው እና ሳየው ሁላችንም በምናምነው ነገር እርግጠኞች ነው፣ ሁላችንም በምንሰራው ነገር እርግጠኞች ነው። የመንግስት ባለስልጣናት ብቻ ከመንግስት ባለስልጣናት ብንጀምር ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው። እንዳይሳሳት አይፈራም፣ አይጠራጠርም። ሰውየው ንጹህ ሊሆን ይችላል አይል በብዛት ማለት ነው። ምክንያቱም እስረኛው ስያ ለምንድነው ያዝከኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል። ብዙ የበላይ ቀጥል ማለት ነው የሚፈልገው። በቃ እርግጠኛ ነው። በስልጣን አቃቤ ህግ ሲከስ በክሱ እርግጠኛ ነው። ቦታ አይሰጥም። የሰውየ ንጹህ ሊሆን ይችላል በያስብ እዚህ መጽሐፍ እንደተቀመጠው ማለት ነው። የግል ጠበቃውም እንደዚሁ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት ወደ ዳኝነቱ። እንደምናየው ምክንያቱም በጣም ግልጽ የሆነ ነገሮች ሳይፈጽሙ ሲቀሩት አያለ ምን ማለት ነው ወይም ለእንጀራቸው ፈርቶ ሊሆኑ ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየም ይችላል ብለው በማሰብ ሊሆን ይችላል ልጆች አለኝ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም የራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው፣ የሆነ አላማ አለው። እንደዚህ ሰርቺ፣ እንደዚህ ቤተሰቦች የምንልበት ከዛ አልፎ ደግሞ ለምሳሌ እዚህ ውስጥ ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር፣ ሽመልስ ሽመልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅድ፣ በእምነቱ እርግጠኛ ነው። ልጁ ራሷ በእምነቷ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው፣ እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችን ስታያቸው ለምሳሌ፣ ውጊያ ውስጥ የገባ ኃይሎች ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው፣ እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊም ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክነን ስንል ልክነታችንን የምንጠራጠርበት የሆነ ቀዳዳ ነገር ብንጠው የሆነ ጥርጣሬ ነገር ቢኖር በምናስበው፣ በምንናገረው እና በምናከናወነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ምክክል የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማደርገው ነገር ሴፈት ሆነ በእኔ ድርጊት ምክንያት ሰው ቢጎዳል የሚል ጥርጣሬ ነገር ሁሌ ሲሰማችን ውስጥ ጭንቅላታችን ውስጥ ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገርና መደማመጥ እድላችን ይሰፋል። ዋይኖ ወይ ሎጂካ እኔ ሀንድረድ ፐርሰንት ልክ ነኝ ካልክ ከአንተ ውጭ ያለው በሙሉ ልክ አይደለም አለ ልክ ካልሆነ ደግሞ ወይም ከተቀናቀና ታጠፋዋል። ይሄ ለማሳየት ትንሽ የሞከርክ ይመስለኛል እዚህ መጽሐፍ ውስጥ የልክነታችን በልክነታችን በጣም ባንተማመን ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ቁጥር ነክ ነገሮች ሊያጠራጥሩ ይችላሉ። እድሜ ስንት ነው ስትባል ቁጥር ልትሰብ ይችላለ። ስሜ ማን ነው ስትባል ስሜ ልትናገር ይችላለ። ግን ትላልቅ የሀገር ጉዳዮች ላይ እርግጠኛ ስትሆን የኔ የፖለቲካ ዓላማ ነው ልክ፣ የኔ የፍልስፍና ነው ልክ፣ ያንተ ልክ አለ። እነዚህ በማስረጃ ትህት ሊረጋገጡ ነው የማይችሉ ልዩነቶች ላይ መቶ በመቶ እርግጠኛ ስትሆን በራስ እምነት በጣም አደገኛ ይሆናል ብዬ ነው ማሶ እና ህግ ውስጥ እንደዚህ ፖሊስ

አሉላ ከበደንና እንግዳውን አቶ ሙሉጌታ አረጋዊን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበት እና ተስፋን በሚያላብሱ የስዕል ስራዎቹ የሚታወቅ ባለሙያ ነው ይለናል። በቅርቡ በጀርመን ሕዝብ ዓለም አቀፍ ትብብር ተቋም በተሰናዳው እና መልካም አስተዳደር ለእናንተ ምን ማለት ነው በሚል በተሰናዳ የስዕል ውድድር ላይ ሚዛን የተሰኘው ስራው አሸናፊ ሆኗል። ከሀብታሙ ስዩም ጋር ቆይታ አድርጓል። የሥነ ጥበብ ሙያዊ ጉዞውን ባጭሩ በሚያጋራበት ይጀምራል። ተወልጄ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነው እና እዛ ስማር ያቀሰምኳቸው ብዙ ነገሮች አሉ ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰርክስ ነገር አለ። ሶ እነዛ እነዛ ነገሮች እያደጉ ነው። ፋይናሊ ይሄ የስዕሉ ፍላጎት እያደር እያድር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም? ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል። አሁንም ስነጥበብ ውስጥ ያሉ ብዙ ስራዎች ይሰራል። እንደ መምህርም እንደ አጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ በደንብ ብዙ ኤነርጂ አግዘኝ። ይሄ ማሏሾ ነገር ሁልጊዜ እና ከልጅነት ብዙ ከስማቸው ምናምን መወዳቸው ነገሮች እንዳልሆኑ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ሀላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ የአከባባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ሆንኩ ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ አስራ አንድ አስራ ሁለት ድረስ እስክደርስ ድረስ ከተማ ውስጥ ታወቅም በዚህ በስዕል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ ይሄ እንደማንኛውም ወጣት እነዛ ስራዎች ገና በልጅነት የመስራት ክህሎት ኖረኝ። ከዛ ተነሱም እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አርጌ ለዚህ የበቃሁት ማለት ነው። በቅርቡ በነበረ አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሐሳብ ጥቂት ንገረን። ምን ላይ የሚያተኩር ነበር? በዚህ ስዕል ልትገልጸው ወይም ደምቀው እንዲታወቅ የፈለከው ጉዳይ ምን ነበር? ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ፣ የኢትዮጵያ ወረዲ ብራንች ነው። ሀሳቡን ኦረዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ጎቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድን ነው የሚለውን ነገር ነበር እንደ ውድድር ያሉት ፅንሰ ሀሳብ ያለው ሀገርን በመርከብ ነው የመሰለኝ፣ መርከብ ነው የመጣልህ እና ያ የመርከብን ሀሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን፣ እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው፣ እዛ ውስጥ የሚጫሩት ነገሮች እና እንደገና ደግሞ መርከብን ልካሆን፣ በአካል እንደዚህ አላየሁትም፣ ግን ምን ያህል ሂዩጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር። እና እዛ ውስጥ ያሉ እያንዳንዱ ዕቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሆን ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው በዛ ሂደት ውስጥ በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከንትን ጋር እንዳይገጭ መጥፎ ነገር የሆነ ክል ይገ ሜካኒካል ነገሩን እያንዳንዱ ዲቴል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰቡ መንገድ ሊሄድ የሚችል። ሀገርም እንደዛ ነች፣ ከላይ እስከ ታች ያለው አሮነ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ህዝብን ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ ሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው፣ አገርም ያ መልካም አስተዳደር አለው ብዬ ማስብ። ሰው መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀመጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያያዙ ነገሮች፣ ተፈጥሮን ከመጠበቅ ከእኩልነት፣ ከተጠያቂነት ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች ቦክሶች ስል ኮንቴነሮች አሉ። እነዚ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ ያልታዩ፣ ያልተከፈቱ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳስ ያለባቸው እንትኖች አሉ ብዬ ያስባሉና ከዛ ከዛ አንጻር ነው። በአንተ እይታ ስነ ጥበብ፣ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገት ትገልጸዋል? ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማስቡ። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሆኑ ነገሮች ከምናምን ከምናምን በላይ በስዕል ነው አለ በከለሮች ነው ላይ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለው እና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሀሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳ ነው እንመጣል። ምልክቶች፣ ቀለሞች፣ ስዕሎች እነዚያ ነገሮች ናቸው። ከልጅነታችን ጀምሮ ፊደልን ሳና ሀን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው ማስበው እና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ሴራፒ ሊሆን ይችላል። ላይክ አሁን በብዙ ዲስካሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ አገር ሊሆን ይችላል ስለ ተፈጥሮ ሊሆን ይችላል። ስለ ጾታዊ ጥቃት ሊሆን ይችላል። ብቻ ብዙ ኢሽዎች አሉ። እንደ ሕዝብም እንደ እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ። ሌላው ሳሙኤል እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህፃናትን ከህፃናትም ደግሞ ልዩ ድጋፍ የሚሹ ህፃናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳ ነገር ምንድን ነበረ? ይሄኛው በአጋጣሚ ነው። አንዲት ጓደኛ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ ሕጻናትን ነው እና እንደ ቮለንቲር አጋጣሚ ና እናስተያቸው፣ የተወሰነ እንደዚህ አርት ቴራፒያዊ ነገር እንሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸውን ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስት ነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም፣ ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን ለምን አላመቻችል ናቸው ለምን በቃ ይሄ ነገር እንደም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ የእነሱም መዳን መዳን ማለት በቃ መቻላቸውን ማወቅ ለእነሱ በጣም በጣም በጣም እኔ እንጃ ምን በእንትን ቃላት ያጥረኛል አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ እንደዚህ ነው፣ እሺ እንደዚህ ታደርጋት እንዲህ ሲቀባ ስትለው እሺ አመሰግናለሁ ብሎ ይህ ስም አለ ማለት እኔ መንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አድርጎት በቃ ነክቶታል። እሱ እንደሚችል አውቆት ይች እንደዚህ ስትቀባት እንዲመጣላ ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና የተወሰነ ታይም እያጠረኝ እንጂ ቀን በቀን ከነሱ ጋር መዋል እራሱ መዳን። ሀብታሙንና እንግዳውን በእጅጉ እናመሰግናለን። የቅዳሜ ምሽት የመጨረሻ ዝግጅት ላይ ደርሰናል። ልጄስ የጠፋ ልጁን ለመፈለግ የወጣ ብልህ አርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሀንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ዱዋላ በተካሄደ የፓን አፍሪካን ቲቪ ሲሪስ ውድድር በሁለት ዘርፎች አሸናፊ ሆኗል። በዚህ ኪናዊ ስራ ትኩረት እና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ ኤደን ገረመው በልጄስ ተከታታይ ድራማ ውስጥ ተሳታፊ ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ አይችሉም እንዲሁም የስነ ምስል ሲኒማቶግራፊ ባለሙያው ጋድ ክፍሎም ናቸው እንግዶቻችን ሰማኝ ጌታ ድራማው አሸናፊ ስለሆነባቸው ዘርፎች በመናገር ይጀምራል። ልጄ ጠፍቶብኝ ለማመልከት ነበር የመጣው መላኩ ገዛኝ አስራ ሰባት ዓመቱ ነው። ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2004 በኋላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው። አንደኛው ደግሞ በምርጥ ሴት ዲኮር ነው። ሴት ዲኮር በአማርኛ እንዴት እንደምኖ አላቅም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪንግ ፑሽ የሚያደርግ ስራ ነበር መስራት የፈለግነው፣ እና በታሪክም አንፃር ሊሆን ይችላል፣ በሲኒማቶግራፊ አንጻር ሊሆን ይችላል፣ ወይም ደግሞ ከፕሮዳክሽን አንጻር የሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ፣ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎችን ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገር ሁሉ ነገራችንን ሰጥተን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክቶልናል፣ ሰው ወዶታል፣ ደስ ብሎናል። ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ የሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው? እዚህ ስራ ላይ ለየት ያደርገዋል ብዬ ማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን፣ ሰው እንዲ የፈለግነው ነገር ቢኖር ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያዩ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ ማስበው ነገር እሱ ነው። ኦዲንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል። ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው። ምክንያቱም በሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ይልቅ ምስሉ ላይ ያተኩራል። ግን አንተ በተለየንም መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው እና እሱን ነገር አድንቅ ያለው። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? ስ ጥቂት ነገር በላይ ከዚህ በፊት ከሰማይ ጌታ ጋር ነው። አንድ ሊያ የሚባል ለቲቪ ሴሪስ ነው። እሱም አስር ኤፒሶድ ኤክስፔሪያንስ ነበረኝ ያኛው። ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናም የሚለውን ነገር ጥሩ ኤክስፔሪያንስ ነበረኝ። እኔ ለዛ ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው አስር ኢፕሶድ ሙቪ በደንብ እረርቶኛል እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር ያኛው ላይት አጠቃቀም በጣም የተለየ ነው፣ እና እዚኛው ላይ ሌላ አይነት ስታይል ነው እንዳልኩሽ፣ ይዘን መምጣት የፈለግ ነው። እሱ ነገር ረርቶኛል እና ያ ኤክስፔሪያንስ ነው ለዚኛውም ጥሩ እንዲሆን ያደረገው ማለት ነው። ሰማኝ ጌታ፣ ወደ አንተ ልመለስ። ስለ ሀሳቡ ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህጸጾች ነበር ወይ? መካሪ ስራዎች አይደለም ብዙ ጊዜ ብሰራው እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለበት እድሜ ኤክስፔሪየንስ ለመምከር በጣም ገና ነኝ እና አይንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ፣ ከሌላ አንግል፣ የሚያዩ ከሌላ እይታ መነፅር፣ ከሌላ መነፅር አይነት የሚያሳዩች ነገሮች ናቸው እና የምሰራቸውም ስራዎች እዚህኛውም ስራ ላይም እንደዚህም አለ፣ እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ እስቲ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለው የምትላቸው ስራዎች ምንድን ናቸው? እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ ሁለት ዓመት እንደ ኤርክራፍት ኢንጂነርነት ወኜ ሰርቻለው። ከዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶኪመንተሪዎችዶክመንተሪዎች ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድጋ ወደ ስምንት ዓመት ሆነን ከልጅነት ጀምሮ እስከ አሁን ድረስ ወደ ስምንት ዓመት ሆነን ከአስራ ዘጠኝ ሀያ ዓመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐርመንት ናቸው። ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮችን የምንሞክርበት ብዙ ስራዎች አሉን። በጣም አሁን የምናፍርባቸው ለሰው ማናሳያቸው ማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሪጅስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ። አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልምስ ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቪኒያም ፕሮዳክሽን ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ስክሮቻችን ናቸው። እንደዚሁ ነው ሁሌ የምንሰራው አንድ ነገር ሰርተን ኔክስት ስራችን ደግሞ ተሻለ እንዲሆኑ ነው። እነዚህ ናቸው የኛ ፕሮፋይል። ፓን አፍሪካ እንዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው? ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጅ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከአመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። ከዛም በላይ ደግሞ ጋድ ደግሞ በሲኒማቶግራፊዊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅች ላይ ለተሳተፈው ሰው እና ሌላ ማለት መፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልም ሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊ እና አበረታች ነው ብዬ አስባለሁ። ቀጣይ ነገሮች ወደፊት፣ ሀሳቦቻችሁ እና አቀዶቻችሁ፣ ግቦቻችሁ ምንድን ናቸው? ልጄስ በሚቀጥለው የፈረንጆች አመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። አምስት ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ኢንስፕሪዩ ላይ ያሉ ሰዎች፣ ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ ምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት አይነን፣ እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት፣ ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱም ቅድም እንዳልኩሽ ግን ባውንደሪ ውሽ የሚያደርጉ ኮንተንቶች በጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው። እንደ ጉዞ ፊልምስ የረሳው ሰማይ ጌታ እንዳለው ነው እንደ ጉዞ ፊልምስ ያሉት ፕላኖች እንዳለው ነው። እንደኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማ ስ ፊልም ዳይሬክተር እና ኤግዚክዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው። እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በመስተዋት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂ ይታየ ነኝ።